ሳይንስና ኅብረተሰብ ምድር ከፀሐይ ከምትርቀው አርባ ጊዜ ጥፍት ርቃለች። ድንኳ ፕላኔት ፕሉቶም ይህች ከፕላኔቶች ወዲያ በርቀት የምትገኘው ድንክ ፕላኔት ለዘመናት እንቆቅልሽ ሆና ቆይታለች። ከነአምስት ጨረቆቿ ከስርዓተ ፀሐይ ሽክርክሪት ጠርዝ ላይ ተንሳፋ ምስጢሮና ዘመን ፈጅታለች። ካለፉት ስድስት ወራት አንስቶ ግን ፕሉቶ በየጊዜው አስደናቂነቷ እየጎላ ነው። ኒው ሆራይዞን አዲስ አድማስ የተሰኘችው ህዋ ቃኝ መንኮራኩር በፕሉቶ ጥግ ደርሳ ድንኪቱን ፕላኔት ትበረብር ይዛለች። በበረዶ ግግር በተሞላው ከርሰ ምድሯ ፕሉቶ ከምድር የማይተናነስ የበረዶ ቅይጥ የውቅያኖስ ውሃ ሸሽጋ ኖራለች። ቋጥኞች፣ የበረዶ ግግሮች አሁን ደግሞ የበረዶ ቅይጥ ውሃዋ ተደርሶበታል። ድንኳ ፕላኔት ፕሉቶ አብራችሁን ቆዩ። እንደ ሥነ ፈለክና ጠፈር ተመራማሪዎች ከሆነ ፕሉቶ ከፀሐይ 5.9 ቢሊዮን ኪሎ ሜትር ትርቃለች። እንደ ጎርጎሪዮስ አቆጣጠር በ1930 ዓመት መገኘቷ ይፋ ከተደረገ ወዲህ መጠኗ ብዙ ሲያጨቃጭቅ ቆይቷል። ፕሉቶ ፕላኔት ናት አሊያስ ድንክ ፕላኔት ሲሉም ሳይንቲስቱ ሞግቷል። እንደ ጎርጎሪዮስ አቆጣጠር በ2006 ዓለም አቀፉ ስነፈለክ ኅብረት በእንግሊዝኛ ምጻሩ አይኤዩ ፕሉቶን ድንክ ፕላኔት ብሎ ሲሰይም ሶስት መስፈርቶችን በመዘርዘር ነበር። በደቡብ አፍሪካ ኖርዝ ዌስት ዩኒቨርሲቲ መምህርና ተመራማሪው ዶክተር ጌትነት ሶስቱ መስፈርቶችን እያብራራሉ። ፕሉቶ እንግዲህ በፊት በፀሐይ ዙሪያ የሚሽከረከሩ ዘጠኝ ፕላኔቶች አሉ ብለን ነበረ የምናወራው፣ ዘጠኛ ዓለማት እንደምንለው ማለት ነው። በፈረንጆች አቆጣጠር ሁለት ሺህ ስድስት ላይ የአለም አቀፉ የአስትሮኖሚ ህብረት ወይም አይ ኤዩ የሚባለው ማለት ነው ፕሉቶ ፕላኔት ሳትሆን ድንቅ ፕላኔት ወይም ድዋርፍ ፕላኔት ብሎ ነው የሰየማት። አንድ ፕላኔት ፕላኔት ለመባል ሶስት ነጥቦች ያስፈልጉታል። አንደኛው ለምሳሌ በፀሐይ ዙሪያ መሽከርከር አለበት። ሁለተኛው ነጥብ የራሱ የሆነ ጠንከር ያለ ስበት ያስፈልገዋል። ይህ ስበት የራሱን ቅርጽ፣ ሞላላ ቅርጽ ወይም ክብ ቅርጽ ይዞ የሚያቆየ ስበት መጠን ያስፈልገዋል። ሶስተኛ፣ ፕላኔት ከተባለ በዙሪያ ያሉትን ነገሮች በሙሉ ጠቅሎ መያዝ አለበት። በዙሪያው በቅርብ የሚሽከረከሩ ነገር መኖር የለባቸውም። ፕሉቶ ሁለቱን ታሟላለች፣ ሶስተኛውን ስለማታሟላ ፕላኔት መሆኗ ቀርቶ ድንክ ፕላኔት መሆን አለባት ብለው ወሰኑ። በሁለት ስድስት ማለት ነው። በስራ ተካይ ማለት ነው። ዶክተር ጌትነት እርስ በርስ የሚሽከረከሩ ጥንድ ከዋክብት ባይነሪ ስታርስ የሽክርክሪት ባህሪያትን በመቃኘት ጥልቅ ጥናት አከናውኗል። ፕሉቶ አነስተኛ ከመሆኗ የተነሳ ከፕላኔት ጁፒተር 67 ጨረቆች መካከል ከአንደኛው ትልቁ ጨረቃ እንኳ በመጠን እንደምታንስ ተናግሯል። አዲስ አድማስ የተሰኘችው ህዋቃይ መንኮራኩር ተጠግታ እንደለካችው ከሆነ የፕሉቶ ገሚሰ ክበብ አውታር በእንግሊዝኛው ዲያሜትር 2370 ኪሎ ሜትር ርዝመት አለው። ምናልባትም ከኢትዮጵያ ሰሜናዊ ጫፍ እስከ ናይሮቢ ያለውን ርቀት የሚሸፍን ቢሆን ነው። ይህ ርቀት ከምድር አንጻር ሲሰላ 18.5 በመቶ እንደሚደርስ የዩናይትድ ስቴትሱ ብሔራዊ የበረራ ሳይንስ እና የሕዋ አስተዳደር በእንግሊዝኛ ምጻሩ ናሳ አስታውቋል። እንደው በጥቅሉ ፕሉቶ የጨረቃን ሲሶ ብታል ነው ማለቱ ይቀላል። አዲስ አድማስ የተሰኘችው ህዋቃኝ መንኮራኩር እዚች ድንክ ፕላኔት መዋሩስ ገብታ ለመቃኘት ለ10 ዓመት ግድም ከንፋለች። ዶክተር አበባል ታደሰ ኒው ሆራይዘንስ መንኮራኩር የናሳ ሳተላይት ነች። ላውንች የተደረገችው እንደ አውሮፓያን አቆጣጠሮች ማለት ነው በሁለት ሺ ስድስት ነው። እዛ ለመድረስ ረጅም ጊዜ ነው የፈጀባት እና የመጀመሪያዋ ማለት ፕሉቶን የተጠጋችው ባለፈው አመት ሁለት ሺ አስራ አምስት ጃንዋሪ ላይ ነው እስከዛ እስክት ደስ የተለያዩ ሌሎች ስራዎችንም በጣም ለምሳሌ ጁፒተር ጋር ለቴስትም እንዲሁም ደግሞ አንዳንድ ኦብዘርቬሽኖች አድርጋ አዲስ እስከዛሬ የማናውቀውንም ኢሜጅ ልካለች ከጁፒተር በረጅም ጊዜ ነው የሚወስደው በጣም በጣም በጣም ላይክ እንደ ማለት ያው ኤጅ ኦፍ ሶላር ሲስተም የሶላር ሲስተም ጫፉ ስለሆነ በጣም ረጅም ነው ለዛ ነው እጅግ ረጅም ጊዜ ተችቶባት እዛ የደረሰችው ዶክተር አበባል ታደሰ ያልታሰሰውን የህዋ ክፍል ለማጥናት በሚገነባው በዓለም ትልቁ የሬዲዮ ቴሌስኮፕ ላይ ጥናት ለማከናወንም ደቡብ አፍሪቃ ይገኛሉ። በአውሮጳ የህዋ ተቋም የጠፈር አፈጣጠር ምስጢርን ለመፍታት አሰሳ በሚያደርገው የፕላንክ ሳተላይት የሚሰበሰቡ መረጃዎችን የሚተነትኑ ሳይንቲስትም ናቸው። ወደ ፕሉቶ ከዓመታት በፊት የተላከችው መንኮራኩር ፕላኔቶችንና የህዋ አካላትን ማጥኛ በርካታ መሳሪያዎች በውስጧ እንደተገጠሙላት ዶክተር ያብባል ተናግሯል። መንኩራኩሯ በእነዚህ መሳሪያዎቿ ባነሳቸው ምስሎችና መረጃዎች በመታገዝም ሳይንቲስቱ ስለ ፕሉቶ ምንነት ጥልቅ ግንዛቤ እያገኙ መሆናቸውን አስታውቋል። በተለይ ፕሉቶ ላይ የታየው የልብ ቅርጽና ቻሮን የተሰኘችው የፕሉቶ ጨረቃ ጉዞ አቅጣጫ ጥምረት ተመራማሪዎቹን ድንኪቱ ፕላኔት በረዶ ቅይጥ ውሃ አላት የሚል ድምዳሜ ላይ እንዲደርሱ አስችሏል። አሁን የመጨረሻው መረጃ የያዘችው መረጃ ስለ ፕሉቶ ስለምናም ስለ ሁሉም ማለት ነው ሙሉ ለሙሉ የደረሰ ኦክቶበር ሀያ አምስት አሁን ሁለት ሺ አስራ ስድስት ነው። ብዙ ጨረቃዎች አሏት ፕሉቶ ራሱ ቻሮን፣ ኒክስ፣ ሃይድራ፣ ኬልብሮዝ ሲክስ እነዚያውን የተለያዩ ጨረቃዎች ማለት ጨረቃ የምንለው እኛ በራሷ ዙሪያ ላይ በፕሉቶ ዙሪያ የሚዞሩትን ነው። ቻሮን አንደኛዋ ትልቋ ጨረቃዋ ነች እና የእሷ ጨረቃ ጉዞና የዛ የተገኘው ይሄ ሼፕ ፕሉቶ ላይ ያለው ይሄ ቅርጽ፣ ልብ ቅርጽ ስለተጣመረ የዛ የልብ ቅርጹ አቅጣጫና የሙኗ የምትሄድበት አቅጣጫ አንድ መሆኑ እንደዚህ የሟሟ በረዶ ካለ ያገባ የሚፈጥረው ግራቪቴሽናል አላይመንት ወይም ደግሞ እኛ አሁን ለምሳሌ ሞገድ የምንለው ማለት ነው። ገባ በእኛ ጨረቃ መሬት ላይ ሞገድ የሚፈጠረው በጨረቃና በመሬት ባለው ስበት ነው። ልክ እንደዛ አይነት ቢኖር ብቻ ነው የሚለው ኤክስፕላኔሽን ነው። ለዚህ ኤቪደንስ በቃ የሟሟ ውሃ ከፕሉቶን በታች ሊኖር ይችላል የሚለውን ኤቪደንስ እና የሆነ ፕሉቶን የሚዞሯት አምስት ጨረቆች ናቸው፣ ኬርቤሮስ፣ ቻሮን፣ ሃይድራ፣ ኒክስ እና ስቲክስ። በእነዚህ አምስት ጨረቆች ታጅባ ከስርዓተ ፀሐይ ጠርዝ ላይ የምትገኘው ትንሽቱ ፕሉቶ ቅዝቃዜዋ ወደር አይገኝለትም። ለዚህ ደግሞ ምክንያቱ ምን እንደሆነ ዶክተር ጌትነት ያብራራሉ። አንድ ፕላኔት ወይም ድንክ ፕላኔት ከፀሐይ በራቀ ቁጥር እየቀዘቀዘ ነው የሚሄደው። ለምሳሌ ለመሬት ቅርብ የሆኑ ፕላኔቶች ሙቀታቸው ይጨምራል። ከመሬት የራቁ ከጁፒተር ጀምሮ ሳተርን፣ ዩራንስ፣ ኔፕቲዩን ፕሉቶጃንስ ሜሄድ ቅዝቃዜያቸውን ብዘው እየጨመረ ነው የሚሄደው ኢትዮጵያ ማለት ወደ በረዶ የመቀየር ባህሉም አለው ማለት ነው። ስለዚህ የበረዶና የውሃ ቅልቅል አይነት ነው። ተገኘ የተባለው የከርሰ ምድር ውሃ ብለው የሚገኝተል አንዳንዴ በብዛት አይታይም ከላይ ሌላ በረዶ የሰራ አካላለ ፍሉሶ ለምሳሌ በጣም የሚታወቅ ማድን ሳይሆን ናይትሮጂን የሚባል ጋዝ፣ ሚቴን እና ካርበን ሞኖክሳይድ የሚባሉ ጋዞች አሉ እነሱ እራሳቸው የበርዶ መልክ ነው ያሉት። ከነዚ አስር ነው ራሱ ይሄ ውሃው ክፍል ያለው ከመቶ እስከ አስንቶ አምሳ እስከ ሁለት መቶ ኪሎ ሜትር ጥልቀት ያን ያለው ውሃው ፓርት ራሱ ወርታች መቶ ኪሎ ሜትር ጥልቀት አለው ብሎ ነው ሳይንቲስቶች ገልጾ የነበረው። ድንኪቱ ፕላኔት ፕሉቶን ለማጥናት የተላከችው የናሳ መንኮራኩር መጠነ ሰፊ መረጃዎችን ወደ ምድር ልካለች። መንኮራኩሯ ያነሳቻቸውን የምስል ክምችቶችና ግዙፍ መረጃዎች ወደ ምድር ለመላክ የአስራ አምስት ወራት ጊዜያት ፈጅቶባታል። እናም ይህን ተልኳን አጠናቃ ከስርዓተ ፀሐይ ውጪ በማቅናት ላይ ትገኛለች። ይሆን ዘን በሁለት አላማ ነበር የላኩት። አንደኛው ፕሉቶን ለማጥናት የተላከው፣ ሁለተኛ ከፕሉቶ ቀጥሮ ሌላ ኪዩፐር ቤልት ይባላል። አሁን ፕሉቶን ኦሮ ያልፏታል። ከፕሉቶ ወደ አንድ ሚሊዮን አንድ ነጥብ ስድስት ቢሊዮን ኪሎ ሜትር ሌላ ቀንትና አለ። ወደዛ ጋ እያቀና ነው አሁን መንኩራኩሱ። በፕሉቶ ላይ ጥናቷን የጨረሰችው ቃኝ መንኩራኩር የመጨረሻ ግቧን ስትፈጽም እንደ ሌሎቹ መንኩራኩሮች እንድትከስም አትደረግም። ይልቁንም ከዚህ ቀደም ጥናታቸውን አከናውነው ነው ከስርዓተ ፀሐይ በመውጣት በጥልቁ ህዋ ላይ እንደተለቀቁት የናሳ ሁለት ሳተላይቶች በራሷ ጊዜ እየተንሳፈፈች እንድትጓዝ ትደረጋለች። እዛ ከሜዷ በፊት ግን አንድ የመጨረሻ ግብ ይቀራታል። ሄዳለች አሁን ምክንያቱም ሁለት ሺህ አስራ አምስት ላይ ያንን የመጨረሻዋን ፍላይ ባይ ወይም አልፋ በጣም በቅርበት ፕሉቶን የምታጠናበትን ማለት ነው አልፋ አሁን ወደ ኩፐር ቤልት ወይም ደግሞ ወደ ሌሎቹ ማለት ወደ ትሪሊየን የሆኑ ኦብጀክቶች ወደ ያዘው በመሄድ ሌላ ጥናት ላይ ነች። ሁለት ሺህ አስራ ዘጠኝ ላይ እንደሚጠበቀው ከሆነ ቀጥታ ከፕሉቶ አልፋ አሁን በቅርበት ለማጥናት የምትሄደው ይሄንን አስትሮይድ ነው። ከዛ ደግሞ በቅርበት ሆና ፎቶዎቹን፣ የተለያዩ ኬሚካል ኮምፖዚሽን እንዳልኩ ብዙ አይነት መሳሪያ ስላላት ያንን ማለት ኢሜጅ አድርጋ እና የተለያዩ አናላይሲሶችን እንደገና ትልላለች። የመጨረሻዋ ሳይንስ ጥናት የሚሆነው ይሄ አስትሮይዱ አንዱን አስትሮይድ በዲቴይል ማጥናት ነው። ከዛ በኋላ ግን ያው በቃ ምንም ኮሚኒኬሽኑም ይቆማል እስከ ሁለት ሺህ ሀያ አንድ ነው ኮሚሽኑም ያለው ማለት ኤክስቴንድ የሆነው ኮሚሽን። ከዛ በኋላ ያው ከሶላር ሲስተም ስትወጣ ብዙ ምንም የምናውቀው ነገር የለም። ልክ እንደኛው ሌላ ሌላ ቦታ ላይ ሌሎች ነገሮች ካሉ ኤሊያን ብለን ነው የምንጠራቸው ሁሉንም። ራይት ሆነ በሚል ነው እንጂ ኤሊያን አሉ ለማለት አይደለም። ይሄ አይ ቲንክ ምናልባት እንዳይምታታ የማናውቀውን ነገር መወሰድ ስለማንችል እስኪ ምናልባት ካለ ለላይፍ ከውጭ ከሶላር ሲስተም ውጭ ካለ እና ይሄንን ካገኙ ስለእኛ እንዲያውቁ ማድረግ እንችላለን? አንችልም? ዋናው ሳይንስ ፕሮጀክት ሳይሆን ያኛው የሆነ እድል የሚያመጣውን እን የሚል ማለት ነው። ረጅም ሩቅ ስለሆኑ ምንም መቆጣጠር አትችልም። ኒው ሆራይዞን መንኮራኩር ከስርዓተ ፀሐይ ውጭ ስትወጣ የፀሐይ ብርሃን በጣም ደካማ ስለሚሆን ያለ ኃይል በዘፈቀደ ነው የምትጓዘው። እስካሁን በፕሉቶ ምህዋር ላይ ሆና የሰበሰበችው ግዙፍ መረጃ በሳይንቲስቱ እየተተነተነ ነው። ምናልባትም 6.5 ጊጋባይት መጠን ያላቸው መረጃዎቹ በፕሉቶ ህይወት ያለው ነገር ስለመኖሩ አሊያም የነበረ ስለመሆኑ ፍንጭ ይሰጡ ይሆናል። አዲስ አድማስ ግን ለተጨማሪ መረጃ የአመታት ጉዞዋን ቀጥላለች። ፍለጋው አያበቃም። አድማጮች የድንኳ ፕላኔት ፕሉቶ ከርሰ ምድር ለህይወት አመቺ በሆነ የበረዶው ቅይጥ የውቅያኖስዋ የተሞላ ስለመሆኑ ያስቃኘው የሳይንስና ህብረተሰብ ዝግጅታችን በዚሁ ይደመድማል። ማንተጋፍቶ ስለሽነኝ መልካም ጊዜ፣ ጤና ይስጥልኝ።